ሳይንስና ህብረተሰብ። የ21 ዓመቱ ዘላለም ታረቀኝ በባህር ዳር ዩኒቨርሲቲ የአውቶሞቲቭ ኢንጂነሪንግ የአራተኛ ዓመት ተማሪ ነው። ወደ ዩኒቨርሲቲ የተቀላቀለው በዚያው በባህር ዳር ካለው የጣና ሐይቅ ሁለተኛ ደረጃ ትምህርት ቤት ነበር። ከልጅነቱ ጀምሮ ስለ ህዋ ሳይንስ የማወቅ ከፍተኛ ጉጉት ቢኖረውም ስለዚህ የሳይንስ ዘርፍ በቂ እውቀት የሚያስጨብጠው ማግኘት አልታደለም። ለእነዚህ ፀሐይ፣ ጨረቃ፣ ምናምን ለሚሉ ስለ ህዋ ሳይንስ ስላሉ ነገሮችን በተለይ ደግሞ ልዩ ትኩረት ነበረኝ። ገና ከድሮም ጀምሮ በጣም ትን ያልደረገ ያው ከዘጠኛ ክፍል ጀምሮ እና ከስምንትና ዘጠኛ አካባቢ ነው በተለይ ስለ እጅጉ ማወቅ ከጀመርኩበት በኋላ እሱ ለእኔ ልክ እንደ ሞቲቬሽን ነበረ እና አሁንም በጣም ፈልጋለሁ ለበረራዎችን እንኳን ብዙ ለእነዚህ የተመቹ ነገር ብዙም ስለሌሉት አብዛኛውን ጊዜ በኢንተርኔት ነው እነዚህ ማድረግ ቪዲዮዎችን ነው በማየት ዩቱብ ላይ ያሉ ቪዲዮዎችን፣ እንዲሁም ጉግል ላይ ብዙ ኢንፎርሜሽኖች አሉ። እነሱን እያየው ሲቀጥል ደግሞ ሶሻል ሚዲያዎች ላይ አ በጣም አክቲቭ ነኝ። ማለትም በተለይ ከህዋ ሳይንስ ጋር የተገናኙ ሰዎች ጋር በገጻ ጸፋለሁ አወራለሁም። ከተመረኩኝ በኋላ እድሉ ቢመቻችልኝ ከስፔስ ሳይንስ ጋር በተያያዘ ኮርሶችን ወስጄ ግራጁዌት አድርጌ ከዛ በኋላ በዚህ ፊልም፣ በተለይ ደግሞ ለኢትዮጵያ የሆነ ነገር ማበርከት እፈልጋለሁ። በእርግጥም ዘላለም ለህዋ ሳይንስ ያለውን ፍቅር ለመመልከት በፌስቡክ ገጹ የሚከታተላቸውን ተቋማትና ጦም ማርያንን ገረፍ ማድረግ ብቻ ይበቃል። ከአሜሪካው ናሳ እስከንጦጦ ህዋ መመልከቻ ወይም ኦብዘርቫቶሪ ድረስ ተዘርዝረዋል። ህዋነክ ጉዳዮችን በፎቶና ና ቪዲዮ በማቀናበር ቀልድ የሚፈጥሩትም አልቀሩትም። ለዘርፉ እንዲህ ከፍተኛ ጉጉት ያለው ዘላለም በፊልሞች ላይ እንዳየው ከዋክብትን በቴሌስኮፕ የመመልከት ምኞቱ ከፍተኛ ነው። እስካሁን ግን እድሉ አልገጠመውም። ይህ ህልሙ እውን የሚሆንበት ቀን የተቃረበ ይመስላል። እርሱ ቴሌስኮፑ ወዳለበት መሄድ ባይችልም፣ ቴሌስኮፑ እርሱ ወዳለበት ባህር ዳር በዚህ ወር ይመጣል። ቴሌስኮፑንና ሌሎች ህዋንና ሳይንስን የተመለከቱ መረጃዎችን ጭኖ ወደ ባህር ዳር ሊጓዝ እየተሰናዳ ያለው አውቶቡስ አስትሮባስ የሚል ስያሜ ተሰጥቶታል። የአውቶቡሱ ስያሜ ጥቂት ኢትዮጵያውያን የህዋ ሳይንስ ባለሙያዎች የነደፉት የፕሮጀክት መለያም ነው። በደቡብ አፍሪካው ኖርዝ ዌስት ዩኒቨርሲቲ የሚያስተምሩት ዶክተር ጌታቸው መኮንን ከባለሙያዎቹ አንዱ ናቸው። አውቶቡሱ በተቻለ መጠን ዓይን ውስጥ እንዲገባ ተደርጎ የተዘጋጀ ነው ይላሉ ዶክተር ጌታቸው። የኛ አውቶቡስ ውጪ ሙሉ በሙሉ በአስትሮኖሚ ስፔስ ሳይንስ፣ በቴክኖሎጂ፣ በአርት ያጌጠ አይነት አውቶቡስ ነው የምናደርገው። በውስጡ ግን የምንጠቀምባቸውን ማቴሪያሎች፣ ለምሳሌ ከደቡብ አፍሪካ ቴሌስኮፖች ይዘን ሄዳለን። ፖስተሮች የተዘጋጁ አሉ በአማርኛ በእንግሊዝኛ በኦሮምኛ እና በትግርኛ። በአስትሮባስ ፕሮጀክት አስራ ሶስት ባለሙያዎች ይሳተፉ እንጂ በአውቶቡሱ በየከተሞቹ በመሄድ ገለጻ የሚሰጡት ባለሙያዎች ስምንት ናቸው። ባለሙያዎቹ በጉዟቸው በከዋክብት ጥናትና ህዋ ሳይንስ ያለውን ግንዛቤ የማሳደግና የሙያ ልምዳቸውን የማጋራት ዓላማ አሰንቀዋል። ዓላማችን ሶስት ነው የሚሉት ዶክተር ጌታቸው እንዲህ ይዘረዝሯቸዋል። አንደኛው ወጣቱን ትውልድ ወይም ደግሞ አዲስ የሚመጣውን ህጻናትን ወደ ሳይንሱ እንዲመጡ ፍላጎታቸውን እንዲነሳሳ ለማድረግ ነው የመጀመሪያው ዓላማው። ሁለተኛው ዓላማው ደግሞ የተለያዩ የምርምርና የሙያ መስኮች በአንድነት በማድረግ ስነ ጥበብን፣ ቴክኖሎጂን፣ ወይም ምህንድስናን እና ፈጠራ የምንለው ይሄ ኢኖቬሽን፣ ሶስቱንም የጥናት ወይም ደግሞ የሙያ መስኮች በአንድ ላይ አድርጎ ለተሻለ ነገር መዋል እንደሚቻል ለማሳየት አስበን ነው። ለምሳሌ አሁን በእኛ በአስትሮባስ ፕሮግራም ውስጥ የጨመር ናቸው የስነ የጥበብ ባለሙያዎች አሉ። ምንድን ነው የምናደርገው? ሸራ እንወጥርና ህጻናት ወይም ደግሞ ፕሮግራሙን አቴንድ የሚከታተሉ ማንኛውም ሰው በጭንቅላታቸው ውስጥ ስፔስን እንዴት እንደሚስሉት በአርት እንዲገልጹት እናደርጋለን። በትንሹ እንዲማሩበት ለማድረግ ማለት ነው። ከእንደገና ደግሞ የልብስ የፋሽን ዲዛይን ዲዛይነሮችም አሉ። እነሱም ፕሮጀክታችን ውስጥ ገብተዋል። ምክንያቱም ህጻናትን ለምሳሌ የስፔስ ሱት የምንለው ወደ ስፔስ በሚካሄድበት ጊዜ የሚለበሰውን ልብስ ኤግዛክትሊ በዋናው አይነት ማቴሪያል ባይሆንም እኛ በምናገኘው አይነት ማቴሪያል ዲዛይን ተደርጎ እንዲሰራ እና እንዲያዩት ለማድረግ ታስቦ የተደረገ። ሶስተኛው ደግሞ ምንድን ነው? ኢንስፓየር ለማድረግ ወይም ደግሞ ወጣቶችን ሮል ሞዴልን አድርገው ሰውን እንዲመለከቱ። ለምሳሌ እኛ ኢትዮጵያ ውስጥ ተምረን ሁላችንም ጓደኞችን በአካል ስትመለከታቸው ከሰላሳ ከሚድ ሰላሳ እንኳን አይበልጡም እድሜያቸው። ስለዚህ በዚህ እድሜያችን ሁላችንም እዚህ ደረጃ የደረስነው ነው ከብዙ ልፋት በኋላ ስለሆነ ሕጻናትና ወጣቱ አሁን ያለው ትውልድ እኛን አይቶ መነሳሳት እንዲኖረው፣ ወደ ሳይንስ የመምጣት ፍላጎቱ እንዲኖረው እና አርአያ በመሆን እነሱም ልምድ እንዲወስዱ ለማድ የዚህ ሀሳብ ጠንሳሽ በሮም ዩኒቨርሲቲ ተመራማሪ የሆኑት ዶክተር ያበባል ፋንታይ ናቸው ተመራማሪው በደቡብ አፍሪካ ኬፕታውን ዩኒቨርሲቲ በነበሩ ወቅት ከጓደኞቻቸው በስነፈለግ ጉዳይ ስለሚሰሩ ፕሮጀክቶች ይሰማሉ ምክረ ሀሳብ ተጽፎ ስለሚገኝ የገንዘብ ድጋፍም ይነግሯቸዋል ይህኔ በዚያው በደቡብ አፍሪካ በአውሮፓ በአሜሪካ እና በአውስትራሊያ ለሚገኙ ስምንት ኢትዮጵያውያን ባለሙያዎች ሀሳባቸውን በኢሜይል ይልካሉ። ምን ማድረግ እንደሚቻልም ይማከራሉ። በሀሳቡ የተደሰቱት እነ ዶክተር ጌታቸው በጋራ ምክር ሀሳቡን ማዘጋጀት ላይ በረቱ። ኢትዮጵያ ውስጥ ያሉ ባለሙያዎችንና የዘርፉ ማህበራት ሰዎችንም አካተቱ። ወደ ስምንት ወር ከወሰደ ዝግጅት በኋላ የተሰናዳው ምክር ሀሳብ ለዓለም አቀፍ የስነ ፈለክ ህብረት ተላከ፣ ተቀባይነትም አገኘ። አስትሮባስ ፕሮጀክት የጥበብና የቴክኖሎጂ ባለሙያዎችን ከሥነ ፈለክና ህዋ ሳይንስ ባለሙያዎች ጋር ያቀናጀ ነው። ይህ የተለያዩ ዘርፎችን የማዋሃድ ሙከራ በሌላው ሀገር ከተለመደው ለየት እንደሚያደርገው ዶክተር ጌታቸው ይናገራሉ። ለዚህ ፕሮጀክት እንደ መነሻ ሆኖ ያገለገለው ያገለገለውና በምዕራብ አፍሪካዊቱ ሀገር ሴኔጋል ከሁለት ዓመት በፊት የተደረገ ተመሳሳይ የአውቶብስ ጉዞ ህዋ ሳይንስ ላይ ብቻ ተኮረ እንደነበር ያስረዳሉ። በሥነ ጥበብ እገዛ ከባድ የሚባሉ የህዋና የሥነ ፈለክ ሀሳቦችን ማስተማር እንደሚቻል ዶክተር ጌታቸው ይጠቅሳሉ። በብዙ ባለሙያዎች ዘንድ ግን ሁለቱን ዘርፎች አዋህዶ ለመጠቀም ተነሳሽነት የለም ባይ ናቸው። እኛ ግን በምናስብ ነው አርት በመኖሩ ህጻናት ስለ ህዋ ያላቸውን ግንዛቤ በስዕል እንዲያስቀምጡ እናደርጋለን። የስዕል ባለሙያዎቹም ደግሞ የሚያስፈልገውን አይነት የቀለም አይነት እንዲያዘጋጁ ተደርጓል። ሸራ ተዘጋጅተዋል። ስለዚህ ህጻናት ተነስተው የሚፈልጉትን ነገር ፔንት ያደርጋል። ስለ ህዋ ፊል የሚያደርጉትን ል የሚያደርጉትን ነገር። በተጨማሪም ቴክኖሎጂን እኛ እንጠቀማለን። የአይቢኤም ልጆች አሉ ከኬንያ የሚመጡ ማለት ነው ኢትዮጵያውያን ሆነው ግን አይቢኤም የሚሰሩ በቴክኖሎጂ ሁሉንም ላይ ሃንድ ኦን አክቲቪቲስ የምንላቸው አሉ። ማንኛውም ህጻናት በእጃቸው እየነኩ ቴሌስኮፖችን በቀላሉ መስራት እንዲችሉ እናደርጋለን። ራሳቸው ህጻናት እኛ ኤክስፕሌን ካደረግንላቸው ከገለጥንላቸው በኋላ ነገሮችን እንዴት አድርገው አዋህደው ቴሌስኮፖችን መስራት እንደሚችሉ ለማድረግ የሚያስችል ማለት ነው ወጣቶቹ ባለሙያዎች እነዚህ የሰራተኞችን ተግባራት በየከተሞቹ እየዞሩ ለማከናወን አስር ቀን መድበዋል። አውቶቡሳቸው በትልልቅ ከተሞች ላይ ለሁለት ቀናት ቆይታ የሚያደርግ ሲሆን አነስ ያሉ በሚሏቸው ደግሞ ከሁለት እስከ ሶስት ሰዓት ይቆማል። ለይታ የሚያበቋቸውን ነገሮች በርካታ ሰው መጥቶ እንዲጎበኝ በማሰብ አውቶቡሳቸውን በከተሞች መሀል ላይ የማቆም ሀሳብ አላቸው። ባለሙያዎቹ ሶስት የጉዞ መስመሮችን ቀይሰዋል። የመጀመሪያው ከአዲስ አበባ ተነስተው ወደ ሐዋሳ በመጪው አርብ ጥቅምት አስር የሚጓዙበት ነው። ቢሾፍቱ፣ ዝዋይ እና ሻሸመኔ በዚህ መስመር የጥቂት ሰዓታት ቆይታ የሚደረግባቸው ናቸው። ባለሙያዎቹ ወደ አዲስ አበባ በሚያደርጉት የመልስ ጉዞ ከሐዋሳ ተነስተው አርባ ምንጭ፣ ወላይታ፣ ሆሳናና ቡታጅራን የማዳረስ እቅድ አላቸው። ሁለተኛ የጉዞ መዳረሻቸው አዳማ ይሆናል። በዚያ የሁለት ቀናት ቆይታ ያደርጋሉ። በመቀጠል አዲስ አበባን መነሻ አድርገው በሰሜን አቅጣጫ ፍቼ፣ ደጀን፣ ደብረ ማርቆስ፣ ባህር ዳር፣ ጎንደር፣ ደብረ ታቦር፣ ወልዲያ፣ ደሴና ኮምቦልቻን የማካለል ሀሳብ አላቸው። ከእነዚህ መካከል ደብረ ማርቆስ፣ ባህር ዳርና ጎንደር ለሁለት ቀናት ቆይታ ተመርጠዋል። በከተሞቹ ባሏቸው ቆይታ ሊያደርጓቸው ያሰቧቸውን ክንውኖች ዶክተር ጌታቸው እንዲያብራራሉ። የመጀመሪያው የቀን ፕሮግራም አለ። የቀን ፕሮግራም እያንዳንዳችን ስለ አስትሮኖሚ ስለ ስፔስ ሳይንስ የተለያዩ ነገሮች እናቀርባለን። ልምዳችንን እናካፍላለን። ጎን ለጎን ደግሞ ፖስተሮቻችን ለምልከታ እንዲመቹ ተደርገው ይቀመጣሉ። ሰው የገባ እነሱን ያነባል፣ ጥያቄዎችን ያነሳል፣ ጥያቄዎችን እንመልሳለን። በዚህ መልኩ ሰውን ለማስተማር እንሞክራለን። ከዛ ደግሞ የማታ ፕሮግራም አለን። ስታርጌዚንግ የምንለው ወይም ደግሞ የሰማይ ምልከታ የምንለው አለን። ማታ ደግሞ የተለያዩ የስነ ከዋክብትን በቴሌስኮፕ እያሳየን ማህበረሰቡ የተሻለ ግንዛቤ እንዲኖረው እናደርጋለን። እንዲህ አይነት ተነሳሽነቶችን የሚያበረታታው የኢትዮጵያ የህዋ ሳይንስ ማህበረሰብ የተሰኘ ኛው ማህበር ካስትሮባስ ሀሳብ ጠንሳሾች ጋር በትብብር እየሰራ ነው። አውቶቡሱ ከሚጓዝባቸው ቦታዎች ሐዋሳ፣ ባህርዳርና አዳማ የቀናት ቆይታ እንዲደረግባቸው ለመመረጣቸውም የማህበሩ አስተዋጽኦ አለበት። የማህበሩ የህዝብ ግንኙነት ኃላፊ ቤዛ ተስፋዬ በእነዚህ ከተሞች ስለ ህዋ ሳይንስ ማወቅ የሚፈልጉ በርካታ ወጣቶች እንዳሉ ይናገራሉ። ፍላጎቱ በአብዛኛው የሚታየው ከመጀመሪያ ደረጃ እስከ ዩኒቨርሲቲ ባሉ ተማሪዎች እንደሆነ ይጠቁማሉ። እኛ በስራ በኩል ወደዛ ብዙ እንሄዳለን። ቅርንጫፎች አሉን። ቅርንጫፍ አባላት የምንላቸው አሉን። በነዛ ስራ ውስጥ ላይ በጣም ኢንትረስቱ እንዳለ ነው ኢንትረስቱ አለ ግን ኬት ወዴት የሚለው ነገር ገና ብዙ ተጣፍቶ አይታወቅም። ሰው ይፈልጋል ግን እንደዚህ ብዙ ጊዜ ብዙ ኢቨንቶች፣ ብዙ እርስ በርስ ተገናኝቶ የሚወያይበት እና ብዙ መማር የሚችልበት መድረኮች ብዙ አልነበሩ እና አሁን ይሄኛው ዋሴዶ መዞሩ ጥሩ አጋጣሚ ነው ብለን እናስባለን። ዋና ዋና አላማ ሰው ማነቃቃት፣ ኢንስፓየር ማድረግ ነው። ስለ አውቶቡሱ ጉዞ መረጃ ያልነበረው የባህር ዳር ዩኒቨርሲቲው ዘላለም ስለ አስትሮባስ ሲነገረው በቅድ ይዞት የነበረውን ጉዳይ ለማማከር ወስኗል። በዩኒቨርሲቲው የሕዋ ሳይንስ ክበብ ለማቋቋም ምክር ሀሳብ ማዘጋጀቱን የሚናገረው ዘላለም ከባለሙያዎቹ አጥጋቢ ምክሮች ለማግኘት ተስፋ ሰንቋል። የዛሬው ጥንቅራችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።